ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በአጭር ሞገድ በ19፣ በ22 ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በሚያስተላልፈው ዕለታዊ ስርጭት የዛሬ ቅዳሜ የካቲት 4 2009 ዓ ም ፕሮግራሙን አሁን ጀመረ። በዚህ ምሽት የሚቀርብላችሁ የጥያቄው መልስ ዝግጅት በኢትዮጵያ በተጣለው የአስቸኳይ ጊዜ አዋጅና የሰብአዊ መብቶች አያያዝ ላይ ያተኩራል። የሚዲያ ነፃነት በሌለበት አገር ላይ ዲሞክራሲ የመኖር እድሉ በጣም አነስተኛ ነው። ህዝብ የተሻለና አማራጭ የመረጃ ምንጭ ይኖረውም ፖለቲካ ዲሞክራሲም አይኖርም ማለት ነው። ምክንያቱም ተቃዋሚ አካላትን መስራት አይችሉም፣ መረጃቸውን አላማቸውን ማስተዋወቅ አይችሉም። ናይሮቢ ኬንያ የሚገኙት የአምነስቲ ኢንተርናሽናል የምስራቅ አፍሪካ የሰብአዊ መብቶች አጥኚ አቶ ፍስሀ ተክሌን ድምጽ ነው የሰማ ነው። በተደጋጋሚ መንግስት እንደሚገልጸው ባለፉት አመታት እዚህ ሀገር ላይ በተፈጠረው በጣም መሰረታዊ ለውጥ በትምህርት በጤና በመሳሰሉት በተፈጠረው ለውጥ የሰው የአስተሳሰብ ደረጃ የሰው የመጠየቅ ራሱ ዴሞክራሲያዊ ስርአቱን ያንን የሚጋበዝ በመሆኑ ፈጣን እየሆነ የመጣበት ሁኔታ ነው የነበረው። ስለዚህ ከጥያቄው ፍጥነት አኳያ ፈጣን ምላሽ መስጠት አልቻለም። እኚህኛው ደግሞ የኢትዮጵያ መንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት የሚዲያ ልማት ዲሬክተር አቶ ታምራት ደጀኔ ናቸው። ከዜናው ቀጥሎ ዝግጅቱ ይቀርባል። በሁለተኛው አጋማሽ ለመዝናኛችሁ የሙዚቃ ቃና ተሰናድቷል። የማስተናግዳችሁ ቆንጅታዬ ነኝ ብርሃን ኃይሉ ፕሮግራማችንን ታቀናብራለች። እስከ ምሽቱ አራት ሰዓት አብራችሁ እንድታመሹ በአክብሮት እንጋብዛለን። አሁን የዓለም ዜና ጤና ይስጥልን፣ ክቡራትና ክቡራን አድማጮች እንደምናመሻችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። ቴክኒሻኑ ጆና ካሚንግስ በስቱዲዮ መሳሪያዎች ላይ አብሮኝ ይገኛል። የሶማሊያዪቱ ዋና ከተማ ሞቃዲሾ ነዋሪ የሆኑ በሺዎች የተቆጠሩ ሰልፈኞች ለአዲሱ ፕሬዚደንት ሞሐመድ አብዱላሂ ፋርማጆ ድጋፋቸውን ለመግለጽ በወጡበት የዛሬ ሰልፍ ከተማይቱ በፓርላማው የሕግ መወሰኛ ምክር ቤት ውስጥ ውክልና እንዲኖራት ጠይቀዋል። ሰልፈኞቹ በተጨማሪም የከተማይቱ ነዋሪዎች በሀገሪቱ የፖለቲካ ስርዓት ውስጥ ያላቸው ድርሻ እንዲሰፋም አሳስበዋል። ሰልፉን የመሩት የሞቃዲሾ ከተማ ከንቲባ ሁሴን ዩሱፍ ጅማሌ ባደረጉት ንግግር በፓርላማው ውስጥ ድምፅ የመስጠት መብትን ጨምሮ የከተማይቱ የፖለቲካ መብቶች ሁሉ እንዲረጋገጡ ጠይቀዋል። የዩናይትድ ስቴትስ የኢሚግሬሽን ባለስልጣናት በመቶዎች የሚቆጠሩ ያለ ሕጋዊ ፈቃድ ነዋሪ ናቸው ያሏቸውን ሰዎች ባለፈው ሳምንት ውስጥ መያዛቸው ተነገረ። ይህ በመላ ዩናይትድ ስቴትስ የተካሄደ ከበባና ስርዓት ፕሬዚደንት ዶናልድ ትራምፕ ካወጡት የኢሚግሬሽን አፈጻጸም ትዕዛዝ ጋር ግንኙነት የለውም ብለዋል ባለሥልጣናቱ። የተያዙት ሰዎች የወንጀል አድራጎት ላይ ተሰማርተው የነበሩና በመደበኛነት የሚካሄደው የፖሊስ እንቅስቃሴ የተያያዙ ናቸው ሲሉ የዩናይትድ ስቴትስ የሀገር ውስጥ ደህንነት መስሪያ ቤት ቃል አቀባይ ጂልያን ክሪስተንሰን ለዋሽንግተን ፖስት ጋዜጣ ተናግረዋል። ከበባውና የእስራቱ እንቅስቃሴ የተካሄደው በስድስት የሀገሪቱ ግዛቶች ወይም ስቴቶች ውስጥ ሲሆን በአትላንታ፣ በቺካጎ፣ በኒውዮርክና ሎስ አንጀለስ ከተሞች ብቻ በሳምንቱ ውስጥ አንድ መቶ ስድሳ ሰዎች ተይዘዋል። በሌላ በኩል የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ዛሬ ባስተላለፉት የራዲዮ መልእክት የአሜሪካ የኢሚግሬሽን ስርዓት የውጭ ሽብርተኞች አድራጎቶቻቸውን አሜሪካ ውስጥ እንዲፈጽሙ እንደ መሣሪያ ሊጠቀሙበት ጨርሶ አይችሉም ብለዋል። ሽብርተኞች፣ አክራሪዎችና አደገኛ አደገኞች ወደ ሀገራቸው ጨርሶ እንዳይገቡ ለማድረግ መታገላቸውን፣ ማንኛቸውንም አስፈላጊና ህጋዊ እርምጃዎችን መውሰዳችንን እንቀጥላለን ብለዋል ትራምፕ በዚሁ ሳምንታዊ ንግግራቸው ሽብር ፈጠራና መጥፎ ሰዎች የራሳችንን አጠቃላይ የኢሚግሬሽን ስርዓት በራሳችን ላይ ጥፋት እንዲያደርሱ መሳሪያ አድርገው እንዲጠቀሙበት ፈጽሞ አንፈቅድም። ነገ ሰላም መሆናችንን ለማረጋገጥ ዛሬ ጠንካራ እርምጃዎችን መውሰድ አለብን ብለዋል። ፕሬዚደንቱ ፕሬዚደንቱ ይህንን መልእክታቸውን ዛሬ ያስተላለፉት ቀደም ሲል በሰባት በአመዛኙ የእስልምና እምነት ተከታይ ከሆኑ ሀገሮች የሚነሱ ስደተኞችና የሀገሮቹ ዜጎች የሆኑ መንገደኞች ወደ ዩናይትድ ስቴትስ እንዳይገቡ አውጥተውት የነበረ የአፈጻጸም ትእዛዝ በሲያትል ፌዴራል ዳኛ ከታገደና ያ እግድ በሳን ፍራንሲስኮ ፌዴራል ይግባኝ ሰሚ ችሎት ከጸና በኋላ ትራምፕ አዲስ የኢሚግሬሽን ትእዛዝ ሊያወጡ እንደሆነ እየተሰማ ባለበት ወቅት ነው። የፍርድ ቤቶቹ ውሳኔ አሜሪካውያንን ሊያስቀሩት ለማይችሉ አደጋዎች አጋልጠዋቸዋል ሲሉ ፕሬዚደንቱ ዛሬ ጠዋት በትዊተር ባሰራጩት መልእክት በፍርድ ቤቶቹ ውሳኔ ላይ ያላቸውን ተቃውሞ ገልጸዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕና የጃፓን ጠቅላይ ሚኒስትር ሽንዞ አቤ ለሁለተኛ ቀን ስራቸውን ዛሬ ፍሎሪዳ ውስጥ እያካሄዱ ናቸው። በሁለቱ አገሮች መካከል ያለው ጥረት ለምስራቅ እስያ ጥምረት ለምስራቅ እስያ አካባቢ ሰላም የማዕዘን ደንጊያ ነው ሲሉ ፕሬዚደንት ትራምፕ ትናንት ዋይት ሀውስ ውስጥ ተናግረው ነበር። ከዛሬው የሁለቱ መሪዎች ንግግር በኋላ ፓልም ቢች ፍሎሪዳ በሚገኘው የዶናልድ ትራምፕ ማራላጎ ይዞታ አቅራቢያ ጎልፍ ለመጫወት ሄደዋል። ፕሬዚደንቱ እና ጠቅላይ ሚኒስትሩ ሁለቱ መሪዎች ሁለቱን መሪዎች ያሳፈሩት ተሽከርካሪዎች በስፍራው እንደደረሱ ጥላቻን አቁሙ እና ዘረኛ የሚሉ መፈክሮችን የያዙ ጥቂት ተቃዋሚዎች ጠብቀዋቸዋል። መሪዎቹ የቆየውን የደህንነት ውልና የምጣኔ ሀብት ግንኙነቶቻቸውን ለማጠናከር በሚችሉባቸው መንገዶች ላይ እየመከሩ መሆናቸው ተገልጿል። ከሶሪያዊቱ አሌ ፖ ከተማ በስተሰሜን የሚገኝና በእስላማዊ መንግስት ቡድን ተዋጊዎች ተይዞ የቆየን አልባብ የሚባል ከተማ በቱርክ ወታደሮች እየታገዙ ያሉ የሶሪያ ተቃዋሚዎች እያስለቀቁ በመገስገስ ላይ መሆናቸውን እንግሊዝ ውስጥ የሚገኘው የሶሪያ የሰብዓዊ መብቶች ቃፊር ቡድን ዛሬ ባወጣው መግለጫ አስታወቀ። ይቅርታ። ኢራቅ ዋና ከተማ ባግዳድ ውስጥ የምርጫ ሕግ ማሻሻያ እንዲደረግ ለመጠየቅ አደባባይ የወጡ በሺዎች የሚቆጠሩ በሙክታዳ አልሳድር የሚመሩ ሰልፈኞች ላይ ፖሊስ አስለቃሽ ጋዝ ተኩሷል። የተከበራችሁ አድማጮች ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። አብራችሁን ቆዩ። በነገራችን ላይ ነገ የዓለም ቦይ ስካውቶች ቀን ነው። ስካውቶች በሙሉ በዓለም ዙሪያ ያላችሁ ሴቶችም ወንዶችም እንኳን አደረሳችሁ። ስካውት ዘወትር ዝግጁ። መልካም ቆይታ። እስከ ምሽቱ አራት ሰዓት ወደ ቆንጂት ልመልሳችሁ ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630፣ በ15690፣ በ15700 እና በ15785 ኪሎ ሄርትስ በ22 ሜትር ባንድ በ13615፣ በ13775 እና በ13860 ኪሎ ሄርትስ በ25 ሜትር ባንድ በ11720፣ በ11835፣ በ12040 በ12110 እና በ12140 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ የካቲት አራት ምሽት ፕሮግራማችን ነው። አሁን ለጥያቄዎ መልስ የጥያቄው መልስ ዝግጅት ክፍል ሁለት በኢትዮጵያ በተጣለው የአስቸኳይ ጊዜ አዋጅና የሰብአዊ መብቶች አያያዝ ላይ ያተኩራል። ለአድማጮቻችን ጥያቄዎች መልስ የሚሰጡት ከአዲስ አበባ የኢትዮጵያ መንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት የሚዲያ ልማት ዳይሬክተር አቶ ታምራት ደጀኔ፣ ከናይሮቢ የአምነስቲ ኢንተርናሽናል የምስራቅ አፍሪቃ የሰብአዊ መብቶች አጥኚ አቶ ፍስሀ ተክሌ ከብራሰልስ ስብስብ ለሰብአዊ መብቶች በኢትዮጵያ የሚባል ነጻ ድርጅት ዋና ዲሬክተር አቶ ያሬድ ኃይለማርያም ናቸው። የፕሮግራሙ አዘጋጅና አቅራቢ ትዝታ በላቸው ነች። የዝግጅቱ የመጀመሪያ ክፍል ያበቃበትን ጥያቄ አስታውሳ ወደ ተከታዩ ክፍል ይዛን ትዘልቃለች። አመሰግናለው አቶ ያሬድ ኃይለማርያም ለአቶ ፍሳሐ ተክሌ አንድ ጥያቄ ላንብብና እሳቸውም አስተያየታቸውን ያክላሉ ከደብረ ማርቆስ ነው የመጣው ማለዳ ውቤ የተባሉ ናቸው ጠይቅ ልኝ ያሉት የተባበሩት መንግስታት ሰብአዊ መብት ድንጋጌ አንቀጽ አስራ ስምንት እያንዳንዱ ሰው የማሰብ የህሊና የእምነት ነጻነት እንዳለው ይደነግጋል የኢህአዴግ መንግስት ግን ዜጎችን በግፍ ያለ ፍርድ ቤት ትእዛዝ በእስር ቤት ማጎሩ አላንስ ብሎ እኔ እንደማስበው ብቻ አስቡ በማለት አማራጭ መረጃ በመከልከል የተለየ ሀሳብና አመለካከት እንዳይይዙ ያስገድዳል። በዚህም የአእምሮ የህሊና ሰቆቃ ይፈጽማል። ይህም ፈረንጆቹ አእምሮ አጠባ እንደሚሉትና አስገድዶ በማሳመን የሚፈጸም ሰቆቃ ነው። የህወሀት መንግስት ከመጣ ሲቪል ሰርቪስ ኮሌጅ ከሚለው ጀምሮ በተለያየ ቦታ የአቅም ግንባታ ማዕከል ብሎ ባቋቋማቸው ተቋማት በሚቀበለው የእርዳታ ገንዘብ በመቶ ሺ በሚሆን ህዝብ ላይ ይህን ሰቆቃ ፈጽሟል። በምን መንገድ ነው? እነ ሂትለር ይጠቀሙበት የነበረው የአእምሮ አጠባ፣ ብሬን ዋሽንግ፣ አስገድዶ ማሳመን፣ ኢንዶክትሪኔሽን በኢህአደግ ባለስልጣናት ስልጠና የሚባለውና በግፍ በታሰረው ህዝብ ላይና ታላቁ የሰው አእምሮ ላይ የሚቀለደው። መደበኛ ትምህርት ቤቶችና ከፍተኛ የትምህርት ተቋማትስ ከዚህ የአእምሮ አጠባ ነጻ ናቸው ወይ? መምህራን ተማሪዎችስ የማሰብ ነጻነት አላቸው ወይ? ይላሉ አቶ ማለዳ ውቤ ከደብረ ማርቆስ። አቶ ፍሳሐ ተክሌ የአምነስቲ ኢንተርናሽናል አጥኚ በምስራቅ አፍሪቃ፣ እስቲ በዚህ ላይ አስተያየቶን ይስጡንና ወደ አቶ ታምራት ደጀኔ ደግሞ እንመለሳለን። አመሰግናለሁ። የተነሳው ጥያቄ ያው ተገቢነት ያለው ነው። ድንጋጌዎችም የሰዎች የማሰብ መረጃ የማግኘት እና ሀሳባቸውን የመግለጫዎች እንዳላቸው ይደረግዛሉ። ኢትዮጵያ ደግሞ የእነዚህ የተለያዩ ስምምነት አካል አባላች፣ በተለያየ ጊዜም ኮሚትመንቷን ገልጻለች። በእነዚህ ተቋማት ውስጥም ትሰራለች። እንግዲህ አንደኛው በኢትዮጵያ መንግስት እና አሁን ባለው መንግስት ሊፈጸም እና ምንስቱን በተደጋጋሚ የሚለው ነገር ምንድን ነው? የሰዎች የአስተሳሰብ ነጻነት በተለያየ መልኩ ይገደባል። ለምሳሌ የጸረ ሽብር አዋጁ ጋዜጠኞችም፣ እና የሚዲያ ተቋማትም አቅቶ ብዙዎቹ እስር ቤቶች ናቸው፣ ከሀገር ወጥተዋል እና የሚዲያ ተቋማትም ተዘግተዋል። ስለዚህ ህዝቡ በመንግስት ከሚነገረው እና ከሚሰጠው መረጃ ውጪ ተጨማሪ ወይም ደግሞ አማራጭ መረጃ እንዳያገኝ ለማገድ የተደረገ ነገር። ሌላ ከዚሁ ጋር የሚደረገው ነገር አሁን በተለይ ከተቃውሞ ጋር መረጃ ነጻነትን የማሰብ ነጻነትን ከመገደብ ጋር የኢንተርኔት ላይ ያለውን አክሰስ የመገደብ ኢንተርኔት እንዳይገኝ የማድረግ ነገር ነው። በዚህም ላይ ባለፈው ዲሴምበር ላይ ባወጣለው ሪፖርት ሶሻል ሚዲያ እንዴት እንደሚዘጋ፣ ነጻ የሚባሉ የሶሻል ሚዲያ ሶርሶች ኢትዮጵያ ውስጥ እንዴት ብሌክ ብሎክ እንደተደረጉ ደራሽ እንዳይሆኑ እንደተደረጉ የሚያሳይ ነገር አገላላ ይሄ የቆየ ነገር ነው። ግን በአጠቃላይ ምንድን ነው? ስለዚህ ሚዲያ ላይ የነበረው ጫና አሁን ጨምሯል። ግን በፊትም የነበረ ነበረ እንደተባለው ከሰማንያ ሶስት ምረተ ምረት እና ከዛ በኋላ ባለው ጊዜ በሙሉ ነፃ የፕሬስ ነፃነት ቢባልም እና የተወሰነ ጊዜ ላይ ሚዲያዎች በርክተውና ነጻ ሆነ የታየ ነበረ ቢሆንም በተለይ ከሁለት ሺ አምስቱ ምርጫ በኋላ ነፃው ፕሬስ እንዲዳከምና ከገቢያው እንዲወጣ ካሉ ጋዜጠኞችን አሳሪ ድርጅቶች ውስጥ አንደኛው ፓዮኒር ነች፣ ግንባር ቀደማ ነች። ዳታዎችን ዳታዎች የሚያመለክቱ ጋዜጠኞች ላይ የተለያየ ጣ ይደረጋል። ሚዲያ ነጻነት በሌለበት አገር ላይ ዲሞክራሲ የመኖር እድሉ በጣም አነስተኛ ነው። የተሻለና አማራጭ የመረጃ ምንጭ አይኖረውም። ፖለቲካ ዲሞክራሲም አይኖርም ማለት ነው። ምክንያቱም ተቃዋሚ አካላትን መስራት አይችሉም። መረጃቸውን፣ አላማቸውን ማስተዋወቅ አይችሉም። ስለዚህ አንድ ድርጅትና ስልጣኑ የተቆጣጠረው አካል በዘላቂነት ስልጣን ላይ መቆየቱን ለማረጋገጥ ይጠቀምበታል ማለት ነው። ኢትዮጵያ ውስጥ እየሆነ ያለው ይሄ ነው። አንድ ስትራቴጂ ነው ማለት ነው። ተጠያቂ ካነሱት ከዩኒቨርሲቲዎች ውስጥም ቢሆን የትምህርትም ነፃነት የሚከለከል በዚህ ጊዜ እንግዲህ ትምህርት ኢንተርኔት ላይ በጣም ዲፔንዳንት የሆነ ነገር ነው እና ግን ፍሪ ካልሆነ ሰዎች የመመራመርና መረጃ የማገኘት ስልታቸውን በዛው ይገደባል ማለት ነው። በዚህ ካላቆ አቶ ታምራት ደጀኔ እስካሁን በተነጋገርነው ላይ መልስ ይስጡኝና ሌላ ጥያቄ ላሰማ እሺ አመሰግናለሁ አንዳንዱ የተነሳው ሀሳብ የማይገናኝ ነው አሁን ለምሳሌ አሁን የተደረገውን ታድሶ በደርግ ጊዜ ከነበረው ዘጠና ሰባት ጫማ ግስት የተወሰዱትን እርምጃዎች ጋር በማያያዝ የቀረበው ነገር ሁለቱ የሚገናኝ ነገር አይደለም አንደኛ ያኔ ደርግ ጊዜ የነበረው ፍርድ ቤት ተቋቁሞ ክስ ተመስርቶ ተከሳሾቹም ሲከራከሩ መንግስትም የከሰሰው አካል በክርክር ሂደት በዛ መንገድ የተቋጨ ጉዳይ ነው እና ይሄ ግልጽ የሆነ የሰው ልጆችን ከማጥፋት ወንጀል ጋር ተያይዞ የቀረበ ክስ ነው፣ የሚታወቅ ነው። ከዚህ ጋር ለምን ለማገናኘት እንደተሞከረ አልገባኝም። ሌላው የዘጠና ሰባቱም ቢሆን እንደዚሁ በሰላማዊ መንገድ ሳይሆን በሌላ መንገድ በህዝቦች መካከል በተለያዩ ህብረተሰብ ክፍሎች መካከል መቃቃር እርስ በርስ መጨፋጨፍ እንዲከሰት የተለያዩ ቅስቀሳዎችን ሲያደርጉ የነበሩ ሀይሎች ያንን ሲመሩ የነበሩ እና ሌላው ሰላማዊ ሰው በዛ ተገፋፍቶ ከጸጥታ ሀይሎች ጋር አላግባብ እንዲጋጭ ባደረጉት አመራሮች ላይ የተወሰደ እርምጃና በፍርድ ቤት የተያዘ በዛ መንገድ የተፈጸመ ጉዳይ ነው። ይሄኛው ከዛ ለየት ይላል። ባናገናኘው እኔ ጥሩ ይመስለኛል። ይሄ በአንድ ወይም በሌላ መልኩ ተሳስተው የግለሰብ ንብረቶች፣ የተለያዩ ፋብሪካዎች፣ የመሳሰሉትን በተለያዩ ክልሎች አካባቢ በማውደን በማቃጠል ሌሎች ደግሞ በተለያየ መንገድ ጉዳትን በማድረስ ጭምር ከዚህ ውጭ ያሉት ደግሞ ያንን በማጀብ እንቅስቃሴ የተሳተፉ ናቸው። ነገር ግን ከበስተጀርባ የሚመሯቸው እና እነሱ ውስጥም ሆነው ይህ እንቅስቃሴ በማራገብ የሚታወቁ ሀይሎች ከአብዛኛው በዚህ ውስጥ ከገባው ሀይል ለይቶ ማየት ጠቃሚ ይመስለኛል። ስለዚህ አብዛኛው ሀይል በሰላማዊ መንገድ ሀሳቡን ለመግለጽ ፈልጎ ግን ደግሞ ተገፋፍቶ የገባው ጸጥታን የማወቅ ከዚህ ጋር የተያያዙትን ንብረት የማውደም እንቅስቃሴ ውስጥ ገብቶ ስለነበረ እና ከመደበኛው ሀሳብን በሰላማዊና ሕጋዊ መንገድ ከመግለጽ በወጣ መንገድ የተደረገ እንቅስቃሴ ስለነበረ እና የሌሎች ዜጎችን መብቶችና ሰብአዊ መብቶች ጭምር የገፈፈ አደገኛ እንቅስቃሴ በመሆኑ መንግሥት የአስቸኳይ ጊዜ አውጇል። ይሄ የተፈጸመው በአስቸኳይ ጊዜ አዋጅ ውስጥ መሆኑን መደብ መታወቅ ይኖርበታል እና ከዚ በአስቸኳይ ጊዜ አዋጅ ውስጥ በየትኛው በዓለም አቀፍ ሕግም የሚታወቁ ሕጎች የፖለቲካና ሲቪል መብቶች ድንጋጌ አለ። የሀገራችንም ሕገ መንግሥት አለ። በዛ መሰረት የተፈጸመ ነው። በዚህ በአስቸኳይ ጊዜ ውስጥ አዋጅ ጊዜ ወቅት ደግሞ የሚታገዱ መብቶች አሉ። ሰብአዊና ዲሞክራሲያዊ መብቶች ይታገዳሉ። የማይታገዱ መብቶችን ተለይተው ተቀምጠዋል። በዚህ መንገድ ከመደበኛ እንቅስቃሴዎች ውጪ የሆኑ ለምሳሌ የመዘዋወር መብቶች በተወሰነ መንገድ መልኩ የታገዱበት ሁኔታ ነበር። በኋላ የተነሳበት ሁኔታ አለ። ሌሎች አሁን ቅድም ከኢንተርኔት ጋር የተያያዘው በአብዛኛው ሄት ስፒች የሚባለው ነገር ይሄ ጽንፍ የለቀቀና አንዱ በሌላው ላይ እንዲነሳ የሚቆሰቁሱ መልእክቶች የሚተላለፉባቸው በርካታ የኢንተርኔት የፌስቡክ እንትኖች እንዲቋረጡ የተደረገበትን ሁኔታ አለ። ይሄ ትክክል ነው። ሌላም ሀገር ቢሆን ይሄ ነገር ይሰራል። ሌላው በርካታ ሰዎች መታሰራቸው ወይም በዚህ በተሀድሶ እንትኑ እንቅስቃሴ ውስጥ እንዲገቡ መደረጋቸው አዲስ አለ። አሁን ሌላ ሀገር ቱርክ እኮ በጣም በርካታ በሀያሾች የሚቆጠሩ ዜጎች በዚሁ መልኩ እንትን የተደረጉበት ሁኔታ ነው የነበረው። እንደውም ከዛም አልፎ በህግ የተጠየቁትም በጣም በርካታ ናቸው። አሁን ወደ እኛ ሲመጣ ይሄ ለምን እንደሚጋለን አይገባኝም። ነገር ግን ዞሮ ዞሮ እነዚህ በእንትን ውስጥ የገቡት በተሀድሶ ካምፕ ውስጥ ገብተው ትምህርት እንዲወስዱ የተደረጉት ቅድም በተባለ መልኩ ቶርቸር ምናምን ምናምን ተብሎ የተገለጸው ነገር ትክክል አይደለም፣ ስህተት ነው። መረጃው ከየት እንደተገኘ እኔ አላውቅም። ይሄ አይፈቀድም፣ በአስቸኳይ ጊዜ አዋጁ ውስጥ ራሱ የተከለከለ ነው። አንዳንድ ጊዜ ያልተፈጠሩ ነገሮችን እንደተፈጠሩ አርጎ መሳሉ ትንሽ ትክክል አይመስለኝም። በሚዛኑ ማየት ጠቃም ይመስለኛል። እና እንዳልኩት በህገ መንግስቱ እና ከዛ ጋር በተያያዙ ሰነዶች ዙሪያ እውቀት ይዘው እንዲወጡና ያንን ይዘው እንዲንቀሳቀሱ ሱ ነው የተደረገ። ከየት እንደመጣላ፣ ሰቆቃ ተፈጽሟል ለሚሉት የአሜሪካ ድምጽ ራዲዮም ከእስር የተፈቱትን ሰዎች አነጋግሯል። እጅ ለእጅ ተያይዘው በአንድ ጉድጓድ ላይ እንዲጸዳዱም እንደሚደረጉ ስፖርት እየተባለ በደረታቸው እንዲፏቀቁ እንደሚደረጉ ይሄ ደግሞ ውሃ በሌለበት አለጫማ ድንጋይና ጠጠራማ አካባቢ እንዲሮጡ እንዲደረጉ እሱ ነው ሰቆቃ መፈጸም ሲባል የተገለጸው። ለቀረበው ጥያቄ ደግሞ ሰላማዊ ሰልፉ ሲካሄድ ከህዳር ወር ጀምሮ ባለፈው አመት ሲካሄድ በሰላማዊ መንገድ ነበረ። ህዝቡ ሲጠይቅ የነበረው እንግዲህ በመገናኛ ብዙሃን ማህበራዊ መገናኛዎች ሲወጡ ነበረ። ሰው እንዴት ወጣቱ ሰላማዊ በሆነ መንገድ እጁን አጣጥፎ ጥያቄ ይጠይቅ ነበረ። ጥያቄው በጊዜ ባለመመለሱ እንዲሁም ጠቅላይ ሚኒስትር ኃይለማርያም ጭምር የኢትዮጵያ ባለስልጣናት የህዝቡ ጥያቄ ተገቢ ነው ብለው የተናገሩበት ሁኔታ ነው የነበረው። ከዚያ በኋላ ነው ንብረት ማቃጠል ወደተባለው ሁኔታው የተሸጋገረው። የህዝቡን ጥያቄ በሰላም መመለስ አይቻልም ወይ ብሎ የሚጠይቁ ሌሎች ሰዎች አሉ። እዚህ ላይ አንድ ነገር ምናልባት ቀደም ብለው ያነሷቸው ነገሮች እኔ ዲስቶርት እንዳደረግኩ እ አዛብቼ እንዳስቀመጥኩ አድርገው ስላነሱ ግልጽ እንዳደረግ ቢፈቀድልኝ። እሺ ምናልባት የመንግስቱ ተወካይ አሁንም የመረጃ ችግር ከሌለ በስተቀር ያልኩት የደርግ ለውጥ ላይ ኢህአዴግ ስልጣን ላይ እንደያዘ ራሱ በዘር ማጥፋት ወንጀል የተከሰሱትን አይደለም እንዳለ የቀረውን የኢሰፓ አባላት የተባሉትን ሰዎች ሁሉ ሰብስበው ካምፕ ውስጥ ለወራት ስልጠና በሚል ቀምጠው ሲያሰቃዩቸው ነው የኖሩት። እና በየጊዜው የተፈጸሙት ነገሮች ትሬንዶቹ፣ ማለትም የሚታየው ነገር በግልጽ የሚያሳየው ቅድም አንድ ጠያቂ በጥሩ ሁኔታ እንዳቀረቡት መንግስት አይምሮን ማጽዳት እሱ ከሚለው ከየትኛውም አቅጣጫ የሚነሱ አስተሳሰቦች በሌላ አይምሮ በህዝቡ አይምሮ ውስጥ እንዳይገቡ ሁለት መንገድ ነው የሚጠቀመው። አንዱ ቅድም ወንድሜ አቶ ፍስፋ እንዳለው የመረጃ መንገዶችን የሀሳብን የመግለጽ ነጻነት መረጃ የማግኘት ነጻነትን መገደብ ነው፣ ሚዲያውንም ምኑንም። ሁለተኛው ግን ሰው በራሱ መንገድም ጥሮ ግሮም መረጃ ከየትም አግኝቶ አዎ መብቴን አውቅ ያለው ብሎ ሲጠይቅ ደግሞ ሁለተኛው እርምጃ እንደዚህ ሰብስቦ ካምፕ ውስጥ አስቀምጦ ማሰቃየት ነው። የማሰቃየት ስራ አልተፈጸመም የሚለው ይሄ በእውነት የስቃይ ሰለባ የሆኑ ሰዎች በህይወት አሉ። በየሚዲያው መረጃ እየወጣ ነው። ትላንትና እንኳን ምናልባት ቪዮኤውን ካልሰሙ አርካይቡን ተመልሰው እንዲሰሙ ጠይቃቸዋለሁ። ሁለት ሰዎች ከሀረር አካባቢ ጦል ላይ ተወስደው አዛውንቶች ሳይቀሩ እንዴት በመንግስት ታጣቂዎች ምን አይነት እርምጃ ይወሰድባቸው እንደነበረ ምስክርነት ሰጥተዋል። ሰዎች በጣም በርካታ እኔ ስም እየጠቀስኩ እኮ አሁን የግለሰቦችን ስም ብናነሳ አንዘልቀውም ብዬ ነው። ግን ስም እየጠቀስኩ ማን ምን እንደተደረገ ሁሉ ማውራት እንችላለን። አቶ ታምራት፣ እዚህ ከደርግ ጊዜ ጋር ሰዎች ታፍሰው ተወስደው ብሬንዋሽ ምናምን በሚል ነገር የተገለጸው ነገር እኔ እንዴት ቢሆን ጥሩ ነው? እንግዲህ የለውጥ ወቅት ስለነበረ ከዚህ በፊት የነበረውን ጦር ሰራዊትም ሆነ በአመራር ላይ የነበረውን ሀይል ከአዲሱ ጋር አቀላቅሎ ለመሄድ ከአዲሱ ነባራዊ ሁኔታ ጋር ራሱን አግባብቶና አስማምቶ መሄድ ይጠበቅበታል እያንዳንዱ። ስለዚህ በተለያየ ፕሮግራም እና በተለያየ ርዕዮተ ዓለም ውስጥ ሲንቀሳቀሱ የነበሩ ሀይሎች በአንድ ተመሳሳይ አገር ውስጥ እንዲንቀሳቀሱ ከተፈለገ በዚህ ጉዳይ ላይ ተሃድሶ እንዲወስዱ መደረጉ መልሶ ወደ ሌላ አዙሪት እንቅስቃሴ ውስጥ ተገፋፍተው ከሚገቡ ይልቅ ያለንበት ሁኔታ ይሄ ነው፣ መንግስት ተቀይሯል፣ ከዚህ በኋላ ያለው የሰላም የዲሞክራሲ ዘመን ነው በዚህ ጉዳይ ላይ ያለውን ፕሮግራም አስተዋውቁ፣ እንደ ማንኛውም ሲቪል ሊንቀሳቀሱ ወደ ህብረተሰቡ እንዲቀላቀሉ ማድረጉ እኔ ክፋት ያለው አይመስለኝም። እኔ በዚህ መንገድ ቢያውቅ ጥሩ ይመስለኛል። ሁለተኛ በዚህ ቶርቸር ተፈጽሟል የሚባሉት ነገር እኔ እስካሁን መረጃ የለኝም። መረጃ ካላቸው ማንም ሰው ይህንን ለማጣራት የተቋቋመ አደረጃጀት አለ፣ ኮማንድ ፖስት የሚባል አለ። ከዛ በታይ ደግሞ ምክር ቤቱ የተቋቋመ አጣሪ እንትን አለ። በዛ መንገድ ችግሩን በትክክል የምፈጸሙ ከተረጋገጠ የፈጸሙት አካላት ላይ መንግስት ጃከ መውሰድ ወደ ኋላ የለም። ነገር ግን አሁን በስሚ ስሚ ገና ለገና ወይ ስርዓቱ ላይ ወይ የተለያየ ሪዮት ዓለም የምንከተል ና የምናምን በመሆናችን ብቻ ይሄ ነገር በእርግጠኝነት ተፈጽሟል ብሎ በሚዲያ ማንሳቱ እኔ ተገቢ አይመስለኝም። ከዛ ውጪ መጀመሪያ ላይ አነሳሽው ትክክል ነው። በሰላማዊ መንገድ የተለያዩ ጥያቄዎች ይነሱ ነበር። ያንን ለመፍታት የመልካም አስተዳደር ንቅናቄ ብሎ መንግስት ከላይ እስከታች አውጥቶ እንቅስቃሴ እያደረገ ነበር። ነገር ግን የሕዝቡ ጥያቄና በተደጋጋሚ መንግስት እንደሚገልጸው ባለፉት ዓመታት እዚህ ሀገር ላይ በተፈጠረው በጣም መሰረታዊ ለውጥ በትምህርት፣ በጤና፣ በመሳሰሉት በተፈጠረው ለውጥ የሰው የአስተሳሰብ ደረጃ የሰው የመጠየቅ ራሱ ዲሞክራሲያዊ ስርዓቱ ያንን የሚጋብዝ በመሆኑ ፈጣን እየሆነ የመጣበት ሁኔታ ነው የነበረው። ስለዚህ ከጥያቄው ፍጥነት አኳያ ፈጣን ምላሽ መስጠት አልቻልንም። ስለዚህ ይሄ መስተካከል አለበት ብሎ መንግስት እራሱን አይቶ በማረም ላይ በነበረበት ወቅት ነው ወደ መጨረሻ ላይ ወደ ሀይል የተገባ ያው ሌሎች ሀይሎች የተለያዩ አጀንዳዎችን በህብረተሰቡ ትክክለኛው ጥያቄ ላይ እየተንጠላጠሉ ወደ ጥፋት የሚያመሩ አጀንዳዎችን ጭምር በማቀበል አቅጣጫው እንዲሳት ተደረገ እንጂ ትክክል ነው። መጀመሪያ የነበረው በጣም ዲሞክራሲያዊና ሰላማዊ ጥያቄ ነበር። በህገ መንግስቱ መሰረት ማንነትና ፈቃደኝነት ላይ ተመስርቶ ህብረተሰቡ ውሳኔ ማግኘት የሚችልበት እድል ሰፊ ነው። ባለፉት ዓመታት በደቡብና በኦሮሚያ የማንነት ጥያቄ በድንበር ጋር የተለያዩ ጉዳዮች ተነስተው የተፈቱበት ሁኔታ አለ። ስለዚህ ማንነት ጥያቄ በህገ መንግስቱ መሰረት በአንደኛ እንትን መኖር የህብረተሰቡ ፈቃደኝነት መኖር አለበት፣ ሁለተኛ ለሚመለከተው አካል መቅረብ አለበት። እዛው ባለበት አካባቢ ማለት ነው። በሁለት ዓመት ውስጥ ያ ጉዳይ ምላሽ ካልተሰጠ በፌዴሬሽን ምክር ቤት በኩል ምላሽ የሚሰጠ ይሆናል ማለት ነው። አሰራር ግልጽ አሰራር እየተዘረጋለት ነው። በጣም ነው የማመሰግነው። እንደው በኢትዮጵያ ሁኔታ ላይ እኮ አምነስቲ ተደጋጋሚ ሪፖርት አውጥቷልና አቶ ፍስሃ ተክሌ በዚህ ላይ ምን አስተያየት አለዎት? የተነሱት ነገሮች ውስጥ የተወሰነ ማስተካከያ የሚያስፈልጋቸው ያሉ ነገሮች ይመስለኛል አንደኛው የሕዝቡን ጥያቄ የመልካም አስተዳደር ጥያቄ ብሎ ስም መስጠት እና ኮይን ማድረግ ነገር አይመስለኝ። ምክንያቱም ችግሩን በትክክል በስሙ ያልጠራ አካፋን አካፋ ያላለ ችግሩን መፍታት አይችል። ምክንያቱም ችግሩን እንደ ችግር ሴት ማድረግ ነው ይቻላል ኢትዮጵያ ውስጥ ባለፈው ዓመትና ከዛ በፊት የነበሩት ጥያቄዎች ብዙዎቹ ጥያቄዎች የመብት ጥያቄዎች ናቸው። የመልካም አስተዳደር ጥያቄዎች አደሉ። ህዝቡ መብራት ሲጠፋበት፣ መንገድ ሲቆረጥበት፣ ወይም ደግሞ ውሃ ሲጠፋበት ለረዥም ጊዜ ይኖሯል። አሁንም አለ። በዛ ምክንያት ሰልፍ ወጥቶ አያውቅም። የመልካም አስተዳደር ችግር አልነበረም፣ የነበረው የመብት ጥያቄዎች ናት። ስለዚህ አንደኛው ከችግሩ ጋር ኢንጌዝ ለማድረግ መንግስት ከፈለገ የመልካም አስተዳደር ጥያቄ ብሎ ዳውን ፕሌይ ማድረግ ሳይሆን የማስክ ጥያቄ መሆናቸውን መጥቅ ያበለሰናል በስተሚጀመ ሁለተኛው ሰው ነገር አሰራሮች አሉ ተቋሞች አሉ። ጥያቄ በዛ መክ መቅረብ ይችላሉ ይባላል። ኢትዮጵያ ቆንጆ ህገ መንግስት አላት። ህገ መንግስቱን በመቀበል ብቻ ችግሮች ይፈታሉ ማለት አይቻልም። የህገ መንግስት እንዴት ተፈጸመ የሚለው ማየት ያስፈልጋል። እና ባለፉት አምስት ዓመታት ላይ ይሄ ህገ መንግስት በትክክል አልተገበረም አልተተገበረም። ቆንጆ አንቀጾች አሉ። ጥሩ ተቋማት አሉ። የነዛ ተቋማት በእርግጥ መሬት ላይ የወረደ የሰብአዊ መብት ማስከበር ስራ አልሰሩም። በሚያስ ያልሰች ለምሳሌ በዚህ በኦሮሚያ እና በአማራ ክልል በተለያዩ ላይ ሰው የሰው ነፍስ ጠፍቷል፣ ፖሊስ ተመጣጣኝ ያልሆነ እርምጃ ወስዷል የሚለው ነገር ስንጮህ ነበረ። ያን ያደረጉ ሰዎች እስካሁን ምንም እርምጃ አልተወሰደባቸው። እንዲያውም እየተቀጡ ያሉ በሰላማዊ ሰልፍ የተሳተፉት ሰዎች፣ ሰውን የገደሉ ያሰቃዩት ሰዎች ሰብስ ጋሩ አላየ ኢንኳሪ ኮሚሽኑ በየ ሪሃብሊቴሽን ሴንተሮቹ ወይም ደግሞ የታድፉ ማዕከላት እየዞረ ተይቅ ነበረ። ያለባቸውን ትሪትመንት ገልጸው ነበረ መጨረሻ ላይ ሪፖርት ያደረገው ነገር ግን የሎጂስቲክ ሆስፒታል ችግር አለን የሚለው ሰዎች እኮ እንደዚህ ተደረግ ተደበድብም ብለው ሲነግሩ የተነበረው ኢንኳሪ ኮሚሽን ነው ያለሰ የሎጅስቲክ ችግር ሳነ ያለው ለመስት ተገለጉናል። ስለዚህ አሁን ባለበት ደረጃ ፎርምድ ባይ ሂስትሪ እነዚህ ተቋማት በህገ መንግስት ላይ ያሉት ተቋማት ላይ አመነጋ ሰብቷል ና ሪሊ ስራቸው ስላልሰሩ ማለት ነው፣ በላይ ረጅም ጊዜ ስለዚህ ቶርቸር ወይም ደግሞ ኢሰባ አያያቤት ላይ ያሉት ነገሮች ለእነዚህ ተቋማት ያቀርባል። ጊዜ አላስብም፣ ምክንያቱም ማመኔታ ስለሆ የሚሆነ ለ ማለት ነው። አመሰግናለሁ። አንድ ሁለት አከታታይ ጥያቄዎችን በድምፅ ላሰማችሁና በኢሜይልም ደግሞ ለአቶ ታምራት የመጡትን አሰማለሁና ከዛ ይመልሱልኛል። ሰላም ዜዎች እንደምን አላችሁ የኢትዮጵያ ተወካይ የሆኑትን ለመጠየቅ ነበረ እና የመጀመሪያ ጥያቄ ምንድን ነው አሁን በስልጣን ላይ ያላችሁት ኢህአዴግን ከጊዜ በኋላ የተቀላቀላችሁም በፊት ነባር የሆናችሁም ኢህአዴግ በሚፈጽመው ሰብአዊ መብት ጥሰት ላይ ሰዎችን በማሰር በማሰቃየት ተግባር ላይ ወደፊት ይጠየቃል ያው መንግስት ማለፍ አይቀርም በፍትህ በሚመጣ ጊዜ መጠየቁ አይቀርም እና እናንተም አንዱ ተጠያቂ ልትሆኑ ነው እና በዚህ ጉዳይ ላይ ምን አስተያየት አለት? በሁለተኛው ጥያቄ በአሁኑ ኢህአዴግ የከፈተው ዘመቻ ላይ ሰዎችን በማሰር ወይም በመሰወር ላደረሰው ችግር ብዙ ቤተሰቦች ልጆቻቸው ጠፍተው፣ የቤተሰብ አባሎች ጠፍተው እስካሁን ድረስ ያሉበት አይታወቅም። እና ይሄንን እስኪ አንድ መድረክ ከፍታችሁ የጠፉትን ሰዎች ካሉም አሉ፣ ከሞቱም ሞተዋል ብላችሁ ለቤተሰብ መንገር ስለሚገባ እንደ ዜግነት እንደ ኢትዮጵያዊነት አስባችሁ ለጥቂት ጊዜ ብታደርጉት፣ አለበለዚያ ደግሞ እንደ ቀይ መስቀል ያሉ ድርጅቶችን አፈላልጋችሁ የጠፉትን ሰዎች አፈላልጎ ለማግኘት ነበረ እና እስቲ በዚህ በሁለት ጉዳይ ላይ መልስ ቢሰጡኝ በጣም አመሰግናለሁ። ስዩም አጽብሃ ነኝ ከቨርጂኒያ ጣናችልኝ። የአሜሪካ ድምፅ ዘጋጆች ሀውጃኖ ነኝ። ለአቶ ያሬድ የማቀርበውን ጥያቄ የሚከተለው ነው። ወታደራዊ ስርዓት ተተክሎ ዜጎች በጅምላ እየታፈሱ ወታደራዊ ካምፕ በሚታጨቁበት ጊዜ በወታደራዊ ካምፕም ጅምላ ቅጣት የሰብአዊ ቅጣት እና ስቃይ በሚደርስባቸው ጊዜ ክብራቸውና ስብናቸውን በሚነካ በሀገሪቷ ጠቅላይ ሚኒስትር ወይም ደግሞ የጦር ጠቅላይ አዛዥም ጨምሮ ጠቅላይ ሚኒስትር ሀይለ ማርያም ደሳለኝ አይለምደነም በሚል ኢሰብአዊ ድርጊት ፍጻሜ በሚፈጽሙበት ጊዜ ከእነዚህ ሰዎች ጋር ስለ ሰብአዊ መብት አያያዝ መወያየት የሰብአዊ መብት አያያዝ መርሆችን አያራክስም ወይ ወይም ለእነዚህ አምባገነኖች ተጨማሪ እውቅና መስጠት አይሆንም ወይ? አመሰግናለሁ። አንድ ጥያቄ ልጨምር፣ በኢሜል የመጣ አቶ ያሬድ ለሰብአዊ መብት የመጣውን እርስዎ ይያዙት፣ እንዲሁም አቶ ፍሳም አስተያየት ሊሰጡበት ይችላሉ። አቶ ታምራት ደግሞ ለመንግስት የመጣውን ይመልሱልናል። ሌላው ጥያቄ ይሄ እንደሚከተለው ነው። አስቸኳይ አዋጁ ለሕዝብ ጥያቄም ሆነ ለችግሩ ትክክለኛ መፍትሄ ነው የሚለው መንግስት ብቻ ነው። መንግስትም ቢሆን አመፁን የመቆጣጠሪያ ስልት በማድረግ የተጠቀመበት ዘዴ እንጂ ትክክለኛ መፍትሄ እንዳልሆነ ልቡ ያውቀዋል ይሉና አቶ ሂሩይ ናቸው ይሄንን ጥያቄ ይላኩልኝ። ጥያቄዎቼ አንደኛ ችግሩን በትክክለኛ ስሙ በመጥራት ትክክለኛ የፖለቲካ መፍትሄ ባለመስጠቱ ምክንያት ውሎ አድሮ ሊፈጠር ለሚችለው ከባድ ችግር ኃላፊነት የሚወስደው ማን ነው? መንግስት ይሄን አስቧል ወይ? ሁለተኛ ከሃያ ሺ በላይ የሆኑ ዜጎች በተሀድሶ ስም በየካምፑ ታጉረው ከፍተኛው የሰብአዊ መብት ረገጣ ሲፈጸምባቸው እንደነበረ ራሳቸው ሰለባዎቹ መስክረዋል። ይህን ማስተባበል አይቻልም። መንግስት አሰማራሁት ያለው መርማሪ ቡድን ምንም የሰብአዊ መብት ረገጣ አልተፈጸመም ሲል መግለጫ ሰጥቷል። ጥያቄ፣ እውነቱ የትኛው ነው? ባለጉዳዮቹን ታሰርኩ፣ ተገረፍኩ የሚሉትን ወይንስ መንግስትን ይላሉ። ለእናንተ ለሰብአዊ መብት ድርጅት ተወካዮች ደግሞ አንደኛ እነዚህ ድርጅቶች እስካሁን እንደሚታየው መግለጫ ከማውጣት ሌላ ስራ የላቸውም ይሏቸዋል። እርግጥ ዋና ስራቸው ይሄው ነው። ከዚያ አልፈው ከባለ ሀብት አገሮች ጋር በመወያየት የዲፕሎማሲ ጫና ፈጥሮ ሰብአዊ መብት የእርዳታና የትብብር ፖሊሲ መርህ እንዲሆን የማድረግ አቅም ለምን የላቸውም የሰብአዊ መብት ድርጅቶች? ሁለተኛ የውጭ ፖለቲከኞች ሲያራምዱ የቆዩት የትርምስ ተቃውሞ ህዝብ በአስቸኳይ አዋጅ ስም እንዲታፈን ከማድረግ ያለፈ ፋይዳ አልነበረውም። እነርሱም በህዝቡ ላይ ለተፈጸመው እና እየተፈጸመ ላለው ገደብ የሌለው ሰብአዊ መብት ረገጣ ተጠያቂ ናቸው። ጥያቄ የፖለቲካና የሰብአዊ መብት ድርጅቶችን መለየት የሚቻለው እንዴት ነው? የሚል ነው የአቶ ሂሩይ ጥያቄ። ለዚህ ጥያቄ መልስና ሌሎችም ጥያቄዎቻችሁና ቀሪ መልሶች ከነገ በስቲያ ሰኞ ምሽት ይቀርባሉ። እንድታደምጡ ከአክብሮት ጋር እንጋብዛለን። አሁን የሙዚቃ ቃና ይሆናል ቀጥሎ የሚቀርበው። አዘጋጅና አቅራቢ ጽዮን ግርማ። መልካም ቆይታ እንደምናመሻችሁ እንደምንሰነበታችሁ፣ የሙዚቃ ቃና አድማጮች ጤና ይስጥልኝ። ቅዳሜ የካቲት አራት 2009 ዓ.ም የሙዚቃ ቃና ፕሮግራም ነው። ለዛሬ ምርጥ ምርጥ ያልኳቸው ሙዚቃዎች መራርጬ ወደ እናንተ ለማድረስ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ከአማርኛ ቋንቋ ዝግጅት ክፍል ስቱዲዮ ጽዮን ግርማ አብሬያችሁ አመሻለሁ። አብራችሁን ይቆዩ። Once or twice was enough, and it was all in vain. Time starts to pass before you know it, you're frozen. Ooh. But something happened for the very first time with you. My heart melted to the ground, found something true. And everyone's looking round. የሊዮና ሉዊስ ብሊዲንግ ላቭ የተሰኘው ሙዚቃ ነበር። ይህን ዜማ የመረጥኩበት ምክንያት ደግሞ ዛሬ በአውሮፓውያን አቆጣጠር ፌብሯሪ 11 ነው። ከሶስት ቀናት በኋላ ፌብሯሪ 14 የቫላንታይንስ ዴ ወይም የፍቅረኞች ቀን ይከበራል። በዓሉን ከወዲሁ ለማስታወስ በዛሬው ቀን የፍቅር ዘፈኖች እናደምጣለን። የሊዮና ሉዊስን ብሊዲንግ ላቭ በመግቢያዬ ላይ ያሰማሁትም ለዚህ ነበር። Yeah, Ed Sheeran, thinking out loud as When your legs don't work like they used to before and I can't sweep you off of your feet Will your mouth still remember the taste of my love? Will your eyes still smile from your cheeks? Darling I will be loving you till we seventy, and baby, my heart could still fall less Show All but gone, and my memory fades. And the crowds don't remember my name. When my hands don't play the strings the same way, mm -hmm. I know you will still love me the same. Cause, honey, so soul who could never grow. ሽረንን ሺረንን ቲንኪንግ አውት ላውድ ነበር የሰማችሁት። ቀጥሎ ደግሞ ሪሃና ዊ ፋውንድ ላቭ ትለናለች። የተወደዳችሁ አድማጮች የምትከታተሉት ከአሜሪካ ድምጽ የአማርኛ ቋንቋ ዝግጅት ክፍል የሚተላለፈውን የሙዚቃ ቃና ፕሮግራማችንን ነው። የሙዚቃ ቃና ዘወትር ቅዳሜ በዚህ ሰዓት ከአሜሪካ ድምፅ ሬዲዮ ጣቢያ የአማርኛ ቋንቋ ዝግጅት ክፍል ተቀናብሮ ምርጥ ምርጥ የሆኑ የካንትሪስ፣ የሶል፣ የብሉዝ፣ የሬጌ፣ የሂፕሆፕ ና ሌሎችንም ዜማ ስልቶችን የያዙ ሙዚቃዎች ተከሽኖ ወደ እናንተ አድማጮች ጆሮ የሚደርስበት ፕሮግራም ነው። ጽዮን ግርማ ነኝ። አብሬያችሁ ያለሁት ከሶስት ቀናት በኋላ ፌብርዋሪ 14 የሚከበረው ቫላንታይንስ ዴ ወይም የፍቅረኞች ቀንን ምክንያት በማድረግ የፍቅር ዘፈኖችንን ስናደምጥ እናመሻለን። እንግሊዛዊው ጃኮብ ባንክስ ሳምቲንግ ቢውትፉል ይለናል በቀጣዩ ዜማ። I'm exposed, floored, and all. You're still here, and that's something beautiful like the sun shining through the rain here with you, sharing better days. I'd be lost, lost without you. Thank God you're still here. And that's something beautiful. fall crash down to my knees. You pick me up running to my knees. Even if I'm wrong with' no one to call you're still here And that's something beautiful. ባንክስን ሶምቲንግ ቢዩቲፉልን ነበር የሰማችሁት። በቀጣይ ቢዮንሴ ክሬዚ ኢን ላቭ ስትል ያዜመችውን ዜማ እና ማሪዮ ሌሚ ላቭ ዩ ሲል የተጫወተውን አከታትዬ ጋብዛችኋለሁ ከሁለቱ ሙዚቃዎች በኋላ ተመልሼ እመጣለሁ። So deep in your eyes, I touch on you more and more every time. When you leave, I'm begging you not to go. Call your name two, three times in a row. Such a funny thing for me to try to explain how I'm feeling in my pride. The makeup on his shirt. You don't believe his stories. You know that they're all lies. Bad as you are, you stick around, and I just don't know why. If I was your man, baby, you never worry about what I do. I'd be coming home back to you every night, doing you right. You're the type of woman I deserve good fame This for the diamond head full of rain. you're a star. I just wanna show you you are. You should let me love you. Let me be the one to give you everything you want and need. A baby, good love and protection. Make me your selection. Show you the way love supposed to be. Baby, you should let me love you. This description looks so good that it hurts. You're a dime plus 99, and it's a shame. Don't even know what you were. <laughs> Everywhere you go, they stop instead, cause you're better than shows From your head to your toes, out of control. Baby, you know oh, you got what you Baby, you never worry about <laughs> what I do. I'll be coming home, home. back to you every night, be doing be you home. right. Like a woman deserves good things. A handful of rings. Give me you a star. I just wanna show you you are. You should let me love you. Let me be the one to give you everything you, you. want and need. Oh, baby, good love and protection. Selection. Oh, make me your selection. Show you the way love's supposed to be. You, me. you deserve oh, You know you deserve better. We should be together, uh, baby. With me and you, it's whatever, girl. Hey, so can we make this thing up? የቢዮንሴ ክሬዚ ኢን ላቭ እና የማሪዮ ሌሚ ላቪዩ ነበር የሰማችሁት። አሁን ደግሞ ተወዳጇ ታዋቂዋ ድምፃዊት ሴሊን ዲዮን አይ ላቭ ዩ ትለናለች። much but when i think of you i long to feel your touch to whisper in your ear words that I understand. time የተወደዳችሁ የሙዚቃ ቃና አድማጮች፣ የተመደበልኝ ሰዓት ተጠናቋል። አስተያየቶቻችሁን አድርሱን፣ ጻፉልን፣ ደውሉልን። በደስታ ተቀብለን እናስተናግዳለን። የስልክ ቁጥራችን 2022059942 ለአማርኛው ክፍል የውስጥ መስመር 14 ተብላችሁ መልእክት አስቀምጦ ደግሞ አለው። የስልክ ቁጥራችን 2022059942 ለአማርኛው ዝግጅት ክፍል የውስጥ መስመር አስራ አራት ብላችሁ መልእክት አስቀምጡ። አስተያየታችሁን ተቀብለን ላየር እናበቀዋለን። በኢሜል አድራሻችን ሆርን አት ቪኦኤ ኒውስ ዶት ኮም ተጠቅማችሁ አስተያየቶቻችሁን አድርሱን። በፖስታ አድራሻችን ደግሞ ለሙዚቃ ቃና ቮይስ ኦፍ አሜሪካ አማሪክ ሰርቪስ ዋሽንግተን ዲሲ 20237 ዩኤስኤ ብላችሁ ላኩልን። የፖስታ አድራሻችንን ደግመዋለሁ። ለሙዚቃ ቃና ቮይስ ኦፍ አሜሪካ አማሪክ ሰርቪስ ዋሽንግተን ዲሲ 20237 ዩኤስኤ ብላችሁ ላኩልን። እንዲሁም የወዳጅ ዘመድ የዘፈን ምርጫ ካላችሁ የምትፈልጉት ዜማ ካለም እንጋብዝላችኋለን። ለዛሬ የሙዚቃ ምርጫዎች እን በዚህ ላብቃና በአንድ ዜማ ልሰናበታችሁ። ክሪስቲና ፔሪ ኤ ታውዘንድ የርስ ስትል የተጫወተችው ዜማ ግን አብሯችሁ ያመሻል። በእኔ በኩል ጽዮን ግርማ ነበርኩ። ደናደሩ አመሰግናለሁኝ፣ ጽዮን ለግብዣው። አሁን የማጠቃለያ ዜና አሰማቸዋለሁ። የሶማሊያዊቱ ዋና ከተማ ሞቃዲሾ ነዋሪ የሆኑ በሺዎች የተቆጠሩ ሰልፈኞች ለአዲሱ ፕሬዚደንት ሙሐመድ አብዱላሂ ፈርማጆ ድጋፋቸውን ለመግለጽ በወጡበት ጊዜ የዛሬ በወጡበት የዛሬ ሰልፍ ከተማዪቱ በፓርላማው የሕግ መወሰኛ ምክር ቤት ውስጥ ውክልና እንዲኖራት ጠይቀዋል። ሰልፈኞቹ በተጨማሪም የከተማዪቱ ነዋሪዎች በሀገሪቱ የፖለቲካ ስርዓት ውስጥ ድርሻቸው እንዲሰፋም አሳስበዋል። የዩናይትድ ስቴትስ የኢሚግሬሽን ባለስልጣናት በመቶዎች የሚቆጠሩ ያለ ህጋዊ ፈቃድ ነዋሪ ናቸው ያሏቸውን ሰዎች ባለፈው ሳምንት ውስጥ መያዛቸው ተሰምቷል። ይህ በመላ ዩናይትድ ስቴትስ የተካሄደ ከበባና ስርዓት ፕሬዚደንት ዶናልድ ትራምፕ ካወጡት የኢሚግሬሽን የአፈጻጸም ትዕዛዝ ጋር ግንኙነት የለውም ብለዋል ባለስልጣናቱ። በሌላ በኩል ደግሞ ፕሬዚደንት ዶናልድ ትራምፕ ዛሬ ባስተላለፉት የራዲዮ መልእክት የአሜሪካ የኢሚግሬሽን ስርዓት የውጭ ሽብርተኞች አድራጎታቸውን አሜሪካ ውስጥ እንዲፈጽሙ እንደ መሳሪያ ሊጠቀሙበት ጨርሶ አይችሉም ብለዋል። የማጠቃለያ ዜናው ይሄ ነው ነበር። ዜናውን ያሰማዋችሁ ሰሎሞን አባተነኝ፣ ቴክኒሻኑ ጆና ካሚንግስ አብሮኛ አምሽተዋል። ጤና ይስጥልኝ። በደህና አደሩ። የተከበራቸው አድማጮች ለዛሬ ቅዳሜ ምሽት ያሰናዳናቸው ዝግጅቶች እነዚሁ ነበሩ። ነገ እሁድ በራዲዮ መጽሔት ዝግጅታችን እንገናኛለን። ፕሮግራሙን ያቀናበረችው ብርሃን ኃይሉ ነች። ለዛሬ በመላ ባልደረቦቻችን ስም እንሰናበታለን። ቆንጂታዬና ብርሃን ኃይሉ ነን። በሰላም ደሩ።